የሕክምና ባለሙያዎቹ ቫይረሱን ለማጥፋት የሚረዳ መድኃኒት መቼ እንደሚገኝ ባይታወቅም በመድኃኒቱ ላይ የሚደረገው ጥናት ግን አበረታች ግኝቶች እየታየበት ነው ብለዋል። በተጨማሪም ቫይረሱን ለመከላከል የሚረዳው አንቲሪትሮቪራል በመባል የሚታወቀውን ክብል በቀን አንዴ ከተወሰደ ከኤችአይቪ ቫይረስ የመከላከል ብቃቱ ተረጋግጦለታል። በደርባን እየተካሄደ በሚገኘው ሀያ አንደኛው ዓመታዊ የኤድስ ጉባኤ ላይ የሕክምና መድኃኒት አጥኚዎቹ ይህን ክብል አጥጋቢ ውጤት እንዳመጣ ተናል ተናግረዋል። የዩናይትድ ስቴትሱ የጤና ተቋማት የሰውነት መቆጣትና ተላላፊ በሽታዎች ማዕከል ዋና ኃላፊ አንቶኒ ፋውሲ የመከላከያ እንክብሎቹ ውጤታማነት ለህክምና ተመራማሪዎቹ በቅርቡ ቫይረሱን ለማጥፋት የሚያስችል መድኃኒት ለማግኘት እንደሚያስችል ተስፋን ይሰጣል ብለዋል። ቫይረሱን ለማጥፋት በምናደርገው ጉዞ ምን ያህል ርቀት መጓዛችንን መናገር ባልችልም፣ ባለፉት ሰባት ዓመታት ብቻ በተደረጉት ምርምርና ጥናቶች የመከላከያ እንክብሉን ለማግኘት አስችሎናል። ምናልባትም የመከላከያ መድኃኒቱን ለማግኘት የወሰደው ጊዜና ድካም በኤችአይቪ ዙሪያ ከተደረገው ምርምርና ጥናት ፈታኙ ነበር። ለኤች አይቪ ቫይረስ የተጋለጡ ሰዎችን በተመለከተ የደርባኑ ጉባኤ አጽንኦ ሰጥቶ ተነጋግሮበታል። እንደ ጥናቱ ገለጻ ቫይረሱ በደማቸው የተገኘባቸው ሰዎች የሚወስዱትን መድኃኒት ለቫይረሱ የተጋለጡ ሰዎች የመከላከያ እንክብሉን አንቲሪትሮቪራል በቀናንዴ በመውሰዳቸው የቫይረሱ ስርጭት እንዲቀንስ ሆኗል። ሄትሮ ድራግ ሊሚትድ የተባለው የመድኃኒት አምራች ኩባንያ እነዚህን እንክብሎች በማምረት ላይ ይገኛል። የኩባንያው የሽያጭ ክፍል ኃላፊ ራሁል ላንዴ መድኃኒቱ እንዴት እንደሚሰራ ይናገራሉ። ሶ ቤሲካሊ ኢት ኢዝ አድቫይዝድ ዛት በመሠረቱ ይህን መድኃኒት እንዲወስዱ የሚመከሩት በቫይረሱ ለመያዝ የሚያሰጋቸው ሰዎች ናቸው። ሁለት ፍሬ የመከላከያ እንክብል በየቀኑና በተለይም ከግብረ ሥጋ ግንኙነት በፊትና በኋላ በ24 ሰዓት እስከ 48 ሰዓት ጊዜ ውስጥ የሚወሰድ ነው። የዚህ መድኃኒት ውጤታማነትን ስንመለከት 97 በመቶ የመከላከል ብቃቱ ተረጋግጦለታል። ስለዚህ የመከላከያ እንክብሉ በሚገባ እየሰራ ነው። እስካሁን በተደረገው ጥናት ኤችቪቲኤን 702 የተባለው የመከላከያ መድኃኒትም በታይላንድ ተገኝቶ ስኬታማ ሆኗል። በዚህ ዓመት መገባደጃ ላይ በደቡብ አፍሪካ እና በሌሎች የአፍሪካ ሀገሮች ይሰራጫል ተብሎ ይጠበቃል። ዶክተር ፋውሲ እንዳሉት የመድኃኒቱን ውጤታማነት ለማየት ምናልባት ጊዜ ሊወስድ ይችላል። የመከላከያ መድኃኒቱ መስራቱን ለማረጋገጥ በትንሹ ሁለት ዓመት ሊወስድ ይችላል። ውጤቱን ካየም በኋላ የኤችአይቪ የፈውስ መድኃኒቱን እናገኛለን ብለን ተስፋ እናደርጋለን። የኤች አይ ቪ ቫይረስ ስርጭትን ለመግታት ከግብረ ስጋ ግንኙነት መታቀብ የሚለው አካሄድ ውጤት እንደማያመጣ በስራው የተሰማሩ እየተናገሩ ነው። ቫይረሱ በደማቸው የተገኘባቸውን ሰዎች በመንከባከብ ዙሪያ የሚሰሩት ጁሊያን የግብረ ስጋ ግንኙነቶች ጥንቃቄ የተሞላበት እንዲሆኑ በግልጽ ማስተማር ይገባናል ብለዋል። ኤች አይ ቪ በግልጽ ስለ ግብረ ሥጋ ግንኙነት ለመወያየት አሁንም ወደ ኋላ የሚያስቀሩን ብዙ ባህሎች አሉን። የቫይረሱ ዋነኛ መስፋፊያው መንገድ ደግሞ እሱ ነው። በግልጽ ያለመነጋገር ባህላችንን ማስወገድ አለብን። በግልጽ ውይይት ላይ የተመሰረተ መማማር እንደሚያስፈልግና በተለይም አዳጊ ወጣቶችን ግንዛቤ በማስጨበጥ ዙሪያ ላይ የበለጠ መሰራት እንደሚገባው የዓለም አቀፉ ኤድስ ጉባኤ ትኩረት ሰጥቶ ተነጋግሮበታል። ይህ ዓመታዊ ዓለም አቀፍ የኤድስ ጉባኤ በነገው ዕለት ይጠናቀቃል።